ኤልኒኖ በተሰኘው የአየር ጠባይ ምክንያት በድርቅ ከፍተኛ ጫና ያረፈባት ኢትዮጵያ ሰሞኑን ድንገተኛ ዝናብና ጎርፍ እያስተናገረች ትገኛለች በዶቼ ቬለ የዋትሳፕ መስመራችን ከተላኩልን መልእክቶች መካከል ሚያዝያ ሁለት ቀን 28 ዓ ም ማታ በጣለ ከባድ ዝናብ ምክንያት በአፋር ክልል ዳሊፋጌ ወረዳ ጃራ ቀበሌ ያሉ ተቋማት ሙሉ በሙሉ ወድመዋል ይላል የአፋር ክልሉ አድማጭ በተለይ ትምህርት ቤቶች ላይ ጉዳቱ ከበድላል የአራት መምህራን ቤት ደግሞ በጎርፍ ተወስዷል ጉዳዩን አናሳውቅም አንድም አካል የደረሰልን የለም ሲሉ አክለዋል። በጉዳዩ ላይ በዶቼ ቨለ የፌስቡክ ማህበራዊ ድረገጽ አስተያየት ከጠየቅናቸው ሰዎች መካከል መልከ ጼዴቅ መካሻ የተባሉ ግለሰብ በአማራ ክልል በደቡብ ወሎ አካባቢ ከፍተኛ የሆነ ጎርፍ ብዙ ሰዎችን ከቤት እያፈናቀለና ና ሀብትና ንብረት ላይ ከፍተኛ የሆነ ጉዳት ደርሷል። በሰው ህይወት ላይ የደረሰ ጉዳት ግን አልታወቀም ሲሉ ጽፈዋል። መጋቢት 23 ቀን 28 ዓ ም ድንገተኛው ጎርፍና ዝናብ ደቡብ ወሎ ደላንታ ወረዳ በእንስሳት ሀብት ላይ ጉዳት አድርሷል። ድንገተኛው ዝናብ የፈጠረው ጎርፍም በዓለም አቀፉ የገጠር መንገድ ግንባታ መርሃግብር ግብር በሚሰሩ ድልድዮችና መንገዶች ላይ ጉዳት ማድረሱን አቶ በድሩ ሰኢድ ይናገራሉ። ደላንታ ቄዳ የሚባለው አካባቢ ላይ እዛኛ ግንባታ እንሰራለን መንገድ እንሰራለን እየሰራን እያለ ነው ዝናቡ የዘነበው እንደውም ደጋ ላይ ነው የዘነበው በድንገት ነው የደረሰው ከብቶቹም ወስዷል ድልድዮቹም አፍርሷል ኦፍኮርስ እየተሰራ ያለ መንገድ ነበር እሱም ሄዷል ዝናብ የለም ነበር ከዛ በፊት ዝናብ የለም ድንገት ነው የጣለው ሆሎ ሴሰደን ነው ምንም ሳይንም አልነበረውም ትንሽ የማካፋት ባህሪ ነበረው ሀይላንዱ አካባቢ ላይ ጣል እና ላይ ታች ቆላው አካባቢ ላይ ጉዳት አድርሷል ምን ያክል ጉዳት አደረሰ መጠነኛ ጉዳት ነው ያደረሰው አሁን እዚህኛ አካባቢ ላይ በጎችም ወስደዋል ፍየሎችም እንደዚሁ አህያም እንደዚሁ የእርሻ መሬትም እንደዚሁ ተቆራርጧል። ሰው መሻገር አይችልም ነበር፣ አህያም በግድ አይሻገርም ነበር። መኪና ጭራሽ እዛው ላይ ከሳምንት በላይ እኛ ሬንታል ያስገባናቸው መኪኖች እኮ ቆመዋል። እዛ አሁንም ያልወጣ መኪና አለ እዛው ላይ አሽዙ ቆመው ይገኛል። በሰው ህይወት ላይ የደረሰ አደጋ አለ? በሰው ህይወት የለም። ከሳምንት በፊት በሶማሌ ክልል የጅግጅጋ ከተማ የጣለው ድንገተኛ ዝናብ ያስከተለው ጎርፍ ከ23 በላይ ሰዎች መሞታቸው አይዘነጋም። የኢትዮጵያ ሚቲዎሮሎጂ ኤጀንሲ በድረ ገጹ በሚቀጥሉት ሶስት ቀናት አብዛኞቹ የኢትዮ የኢትዮጵያ ከተሞች ዝናብ እንደሚያገኙ ጠቁሟል። ባለፈው ሳምንት ኤጀንሲው ከባድ ዝናብ ሊኖር እንደሚችልና በየአካባቢው ከወዲሁ የጥንቃቄ እርምጃዎች እንዲወሰዱ አሳስቧል።